ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የመንግስት ኃላፊዎች ለማንኛውም አይነት አገራዊም የውጭ ሚዲያ የመንግስትን ስራ በአግባቡ የማስረዳትና ግልጽ የማድረግ ሚዲያዎች ደግሞ ይህን ተቀብለው ኃላፊነት በተሞላበት ሁኔታ እውነታውን ሳያዛቡ ለህዝቡ የሚገልጹበት የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው። ዝርዝሩን በዘገባው አብይ ርዕስ ይከተላል። እንግዲህ አሁን የመንግስትን ቃል እንደተስፋ ይዘን በተግባር እንዲሟሉልን የምንጠብቀው አንደኛ ሙያው በነፃነት ሊከወን የሚችልበትን አትሞስፌር ወይም ምህዳር መንግስት ፈታ ፈታ እንዲያደርገው ነው የሚጠብቀው አንደኛው ነው። ቀጥሎ ደግሞ መረጃ የማግኘት በተለይ ከመንግስት ተቋማት ጌታቸው ወርቁ የኢትዮ ምህዳር ዋና አዘጋጅ ነው። ይህም የዕለቱ አቢይ ርዕስ ውስጥ ተካቷል። ዜናውን ተከትሎ ይቀርባል። በዜና ውስጥ ደግሞ ዋና ዋናዎቹ የኡጋንዳ መንግስት እንባስ መጭጋዝ በመጠቀሙ ሰላማዊ የፖለቲካ ስብስብ እንቅፋት እንዲሆን አድርጓል ተባለ። አንድ ኤርትራዊ ፍልሰተኛ በእስራኤል ፖሊስ ተተኩሶበት ሞተ፣ ግን በስህተት ነው የተተኮሰበት። የግብጽ ባለስልጣናት ዛሬ የግማሽ ቀን እረፍት ለሰራተኞች ሰጡ፣ ምክንያት የምክር ቤቱ ምርጫ እንዲካሄድና ህዝባዊ ተሳትፎ እንዲኖረው በማሰብ የሚሉ ይገኛሉ። ሳምንታዊ ቅንብሮች ስፖርት፣ አፍሪቃ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ስጥልና አድማጮች እንደምን ዋላችሁ አምሽታቸዋል። ዛሬ ሰኞ ነሐሴ 12ቶቻችን ሆን አለበት የጥቅምት ስንት ስምንት ስምንት 2008 ዓ.ም የምናስተናግዳችሁ አዲሱ አበበና እኔም አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሷ ቲያን ዋንግ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና የኡጋንዳ መንግሥት እንባ አስመጪ ጋዝ በመጠቀም ለሰላማዊ የፖለቲካ ስብስብ እንቅፋት መሆኑን እንዲያቆም የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዎች ዛሬ ሰኞ ጥሪ አድርጓል። የመንግሥት እንቅፋት መሆን በነጻነት የመሰብሰብና ሐሳብን የመግለጥ መብትን ይገድባል ብሏል። ሂዩማን ራይትስ ዎች ኡጋንዳውያን ከመቼውም ጊዜ አሁን ምርጫ በተቃረበበት ጊዜ ተሰብስበው አዳዲስ ሐሳብ የመስማት ወይም የማሰማት መብት አላቸው ብለዋል የድርጅቱ ከፍተኛ የአፍሪቃ ጉዳዮች ተመራማሪ ማሪያ በርነት። በማን አለብኝነት ሕዝብን በእንባ አስመጪ ጋዝ መበተን የመቁሰል ጉዳት ከማድረሱም በላይ ነጻና ዲሞክራሲያዊ ህዋን ያደፈርሳል ብለዋል። አንድ ኤርትራዊ ፍልሰተኛ በእስራኤል ፖሊስ ተተኩሶበት መሞት ተገለጸ። እስራኤላዊው በእስራኤል ወታደር የተመታው ኤርትራዊ በስህተት በተኮሰበት ጥይት ሲሆን የተኩሱ ኢላማ ግን አንድ የእስራኤል ወታደር በመግደል ሌሎች አስር ሰዎችን አቁስሎ በአውቶቡስ ያመለጠ ተጠርጣሪን ለመግደል እየተነጣጠረ እንደነበር ታውቋል። በፖሊሱ መግለጫ መሰረት መኮንኑ ትናንት እሁድ በስህተት የገደለው ኤርትራዊ ሙሉ ሀፍቶም ዘሪሁን የተባለ ሲሆን በሀያዎቹ ዕድሜ ክልል ውስጥ የሚገኝ ጥገኝነት ጠያቂ እንደነበርም የአካባቢው ዜና አውታሮች ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በተናገሩት ቃል መሰረት ማንም ቢሆን ከሕግ በላይ ስላልሆነ ሕግን በራሱ ቁጥጥር ስር በማድረግ እንዳይተገበር ሲሉ አስጠንቅቀዋል። የእስራኤል የደህንነት ባለስልጣናት ዛሬ ሰኞ ይፋ እንዳደረጉት ጥቃቱን የፈጸመው ከወታደራዊ ሙያ ጋር ምንም አይነት ግንኙነት የሌለው የ21 አመቱ አረብ እስራኤላዊ መሐመድ አላካቢ የተባለው ሰው ነው። አላካቢ በከፈተው ተኩስ የ19 አመቱን እስራኤላዊ ወታደር ከገደለ በኋላ ፖሊሶች በተደጋጋሚ በመተኮስ ሊገድሉ ችለዋል በዚህ ሳምንት ውስጥ የእስራኤልን ጠቅላይ ሚኒስትር ቤንጃሚን ናታንያሁን የፍልስጤማውያኑ ፕሬዚዳንት ሞሐመድ አባስን በተናጠል ለማግኘት በዝግጅት ላይ የሚገኙት የዩናይት ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ በአስተላለፉት ማሳሰቢያ ተረጋጉ ነው ያሉት አመጽ ቆሞ መረጋጋት ሰፍኖ ማየት እንፈልጋለን ይህ ደግሞ እስራኤል ውስጥም ሆነ በክልሉ የሚገኙ ህዝቦች ሁሉ ፍላጎት ነው ያሉት ጆን ኬሪ ከእስራኤል ደግሞ በድንገት ከሚደርስባት ማንኛውም አደጋ ራሷን የመከላከል መብት አላት ሲሉም አክለውበታል የግብፅ ባለስልጣናት ዛሬ ሰኞ ለመንግስት ሰራተኞች የግማሽ ቀን የስራ ፈቃድ መስጠታቸው ተገለጠ ምክንያት ዛሬ ለመጀመሪያ ጊዜ የሚካሄደው የአገሪቱ ምክር ቤታዊ ምርጫ ሰፋ ያለ ህዝባዊ ተሳትፎ እንዲኖረው በማሰብ በእስላማዊ ወገኖች የበላይነት የተያዘው የግብፅ ምክር ቤት እንደ አውሮፓ አቆጣጠር በ2012 መፍረሱ ይታወቃል ዛሬ የመንግስት ሰራተኞች ከስራ ነጻ መሆን በአገሪቱ አጠቃላይ ገቢ ላይ ከፍተኛ ኪሳራ እንዳያስከትል ስጋት መኖሩም ታውቋል። ተንታኞች ከ10 ከመቶ የበለጠ እንደማይሆን ግን ተናግረዋል። የምክር ቤታዊ ምርጫ አጠቃላይ ውጤት እስከ መጪው ታህሳስ የሚታወቅ ሲሆን 596 መቀመጫዎች ያሉት ምክር ቤት መጪው ወር ማብቂያ ገደማ ዓመታዊ በዓሉን እንደሚጀምር ተገልጧል። በመንገድ ላይ እንቅስቃሴ ወይም በትራፊክ አደጋዎች በዓለም ዙሪያ በየዓመቱ አህዙ አንድ ሚሊዮን ሁለት መቶ ሀምሳ ሺህ የሚደርስ ሰው እንደሚሞት የዓለም ጤና ድርጅት አስታወቀ። ይህ እጅግ ከፍተኛ የሆነ ቁጥር ፍጹም ተቀባይነት የሌለው እንደሆነና ለመከላከል ወይም ለማስቀረት የሚቻል መሆኑንም የጤና ድርጅቱ አክሎ አመልክቷል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። ከ180 ሀገሮች የተሰባሰበ መረጃና ክትትል በአጠቃላይ መንገድ ላይ በሚደርሱ አደጋዎች ምክንያት የሚሞተው ሰው ቁጥር መረጋጋት እያሳየ መሆኑን የዓለም የጤና ድርጅት ደብልዩ ኤች ኦ አመልክቷል ችኦ በዚሁ መግለጫው የተሽከርካሪው ቁጥር ባሻቀበበትና የሰው ብዛትን በፈጣን ሁኔታ እየጨመረ ባለበት ጊዜ እንዲህ አይነቱ መረጋጋት መስተዋሉ አበረታች መሆኑን ጠቁሟል። ይሁን እንጂ እድሜያቸው ከ15 እስከ 29 ዓመት የሚሆኑ ወጣቶችን በመቅጠፍ በአንደኛነት የሚጠቀሰው ይህ የመንገድ ላይ ወይም የትራፊክ አደጋ መሆኑን ድርጅቱ አስታውቋል። በመንገድ ላይ አደጋዎች በባለጠጎቹ እና በድሆቹ ሀገሮች መካከል ከፍተኛ ልዩነት ያለ መሆኑን የሚያሳየው የደብሊዩ ኤችኦ ሪፖርት ከአደጋዎቹ ዘጠና ከመቶ የሚደርሱት በባለመካከለኛ ገቢ እና በባለዝቅተኛ ገቢ ሀገሮች ውስጥ መሆኑን ገልጿል። የዓለሙ የጤና ድርጅት ተላላፊ ያልሆኑ በሽታዎች መምሪያ ኃላፊ ኤቲየን ክሩግ ለቪኦኤ በሰጡት ቃል በትራፊክ አደጋ ቀዳሚውን ቦታ የምትይዘው አፍሪካ ስትሆን መካከለኛው ምስራቅ ተከታይ መሆናቸውን ጠቁሟል። Africa has only 2% of the world's vehicles. አፍሪካ ከዓለም የተሽከርካሪ ብዛት ሁለት ከመቶ ብቻ ያሉባት አህጉር ነች። መንገድ ላይ በሚደርሰው አደጋ ግን መሪዋ እርሷ ነች። እንደ ስዊድን እንግሊዝና ሆላንድ ያሉት ሀገሮች የተለያዩ እርምጃዎችን በመውሰድ ባለፉት ጥቂት አስሮች ዓመታት ውስጥ የትራፊክ አደጋዎችን በከፍተኛ መጠን መቀነስ ችለዋል። እነዚያ እርምጃዎች ፍጥነትን፣ አስካሪ መጠጦችን ጠጥቶ ማሽከርከርን ለሞተር ብስክሌት አሽከርካሪዎች ቆብ ማድረግን ለሾፌሮችና ለተሳፋሪዎች ቀበቶ ማሰርን የሕፃናት መጠበቂያዎችን የሚመለከቱ ህጋትን ማውሳትና በጽኑ ማስፈጸም ናቸው። ባለፉት ሶስት ዓመታት የተለያዩ ህግጋትን በማውጣትና በማስፈጸም 17 ሀገሮች መሻሻል ማሳየታቸውን ቅሩጋ አመልክተው፣ መንገድ ላይ አደጋዎች ሲደርሱ ፈጥኖ መድረስና እገዛ መስጠትም ዛሬ ከሚጠፉት ግማሽ ያህል ህይወቶችን ከጥፋት ማዳን እንደሚቻል አስረድተዋል። ከአጠቃሉ ከአጠቃላዩ የመንገድ ላይ አደጋ በዓለም ዙሪያ 26 ከመቶ የሚደርሰው በእግረኞች ላይ ሲሆን አፍሪካ ውስጥ ግን ይህ መጠን ወደ 33 ከመቶ እንደሚያሻቅብ የደብሊው ኤች ኦ ሪፖርት ይጠቁማል። መሰረታዊ የሆኑ የተሽከርካሪ ደህንነት ፍተሻዎችና ምርመራዎች የሚጠበቅባቸውን ደረጃ አለመድረስም ሌላው የአደጋዎች ሰበብ መሆኑን ሪፖርቱ አመልክቷል። በአንድ ወቅት በመንገድ ላይ አደጋዎች መጠን በዓለም በቀዳሚነት ትጠቀስ በነበረችው ኢትዮጵያ ዛሬ ያለው ሁኔታ ምን እንደሚመስል የሚያሳይ ዘገባ ይዘን በሌላ ዝግጅት እንመለሳለን። የተረጋጋ ነው በሚባልበት በአሁኑ ጊዜም በየዓመቱ 1 ሚሊዮን 250 ሺህ ሰው በመላው ዓለም ድንገት መንገድ ላይ አደጋ እየደረሰበት መርገፉና መንገድ ላይ መቅረቱ ፍጹም ተቀባይነት የሌለው ነው ብሏል የዓለሙ የጤና ድርጅት። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በብዙ ሺዎች የሚቆጠሩ ፍልሰተኞች ዛሬ ሰኞ በሰርቢያና በክሮኤሽያ መካከል መላወሻ በማጣት ተከማይተው እንደሚገኙ ተሰማ። ሌሊቱን በከባድ ብርድ ከማሳለፋቸውም በላይ ሁንጋሪያ ወደ ክሮኤዥያ የሚያዳርሰውን መንገድ ባለፈው ቅዳሜ በመዝጋቷ ፍልሰተኞቹ ሌሊቱን ያለ ምግብ እንዲያልፉ ተገደዋል። ወደ አውሮፓ ሕብረት አገሮች የሚያመሩት እነዚሁ ወደ 2000 ያህል ፍልሰተኞች ትናንት እሁድ ሌሊቱን ያሳለፉት ደግሞ እጅግ ቅዝቃዜ ባለው አውቶቡስ ውስጥ እንደነበርም ታውቋል። የሁንጋሪያ ድንበር መዘጋት በራሱ በአሁኑ ወቅት አውሮፓ ውስጥ የሚታየውን ከፍተኛ የፍልሰተኞች ስቃይ የበዛና የተበራከተ አድርጎታል። የቻይናው ፕሬዚዳንት ሺ ጂንፒንግ ለአራት ቀናት ጉብኝት ወደ ብሪታንያ እያመሩ መሆናቸው ተሰማ። የጉብኝቱም አላማ በሁለቱ ሀገሮች መካከል ያለውን የንግድ ግንኙነት ለማጠናከር እንደሆነ ተገልጧል። አንድ የቻይና መሪ እንደ አውሮፓውያን የዘመን አቆጣጠር ከ2005 ዓመተ ምህረት ወዲህ ብሪታንያን ሲጎበኝ ይህ ያሁኑ የመጀመሪያው መሆኑ ነው። በፕሬዚዳንት ሺ የአራት ቀናት ጉብኝት በሙሉ ማለትም ከነገ ማክሰኞ እስከ አርብ ድረስ ባለው ጊዜ የተቃውሞ ሰልፎች የሚካሄዱ እንደሆነም ተሰምተዋል። የቻይናው ፕሬዚዳንት ብሪታንያ በብሪታንያ ቆይታቸው በሁለቱም የእንግሊዝ ምክር ቤቶች በተወካዮችም ሆነ በመሰኛው ምክር ቤት ንግግር እንደሚያሰሙም ከወዲሁ ተገልጠዋል። ከዚያም ከሊበር ፓርቲው መሪ ጀረሚ ኮርቢ ጋር ተገናኝተው ከተወያዩ በኋላ ዳግማዊት ንግሥት ኤልሳቤጥና ልዑል ፊሊፕ በሚያደርጉት የራት ግብዣ ላይም ይገኛሉ ተብሏል። በመጨረሻም ኮፑ በመባል የሚጠራው ኃይለኛ ነፋስ አዘል ማዕበል ፊሊፒንስ ውስጥ ከፍተኛ ዝናብ ማስከተሉና የጎርፍ ማጥለቅለቅ ማድረሱ ተገለጠ። የፊሊፒንስ ፖሊስ፣ የጦር ኃይልና የበጎ ፈቃድ ሰራተኞች በብዙ መቶዎች የሚቆጠሩትን የማዕበሉን ሰለባዎች ለመርዳት በአፋጣኝ ተሰማርተዋል። በዚህ ማዕበል እስካሁን የሞቱት ሰዎች ቁጥር 11 ደርሷል። በርካታ የአውሮፕላን በረራዎችና የመርከብ አገልግሎቶች በተለይም ሉዞን አካባቢ በማዕበሉ ምክንያት መቋረጣቸው ታውቋል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን አድማጮች አሁን ለቀዳሚው የዕለቱ አብይ ርዕስ ወደ አዲስ አበባ ከሀገር ውስጥም ሆነ ውጪ አገር የመገናኛ ብዙኃን ጋር ለመስራት በፓርቲው ጉባኤያቸው ጭምር መወሰናቸውን የኢህአዴግ ሊቀመንበርና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ኃላፊነት በተሞላበት ሁኔታ እስኪሄድን ድረስ ሁላችንንም ተጠቃሚዎች እንሆናለን ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ኤርትራን እንደገና በማተራመስ ከሰዋል። ሀገራቸው የደቡብ ሱዳን ወገኖችን የምትሸመግለው ከማናቸውም ሳትወግን እንደሆነም ጠቅላይ ሚኒስትሩ አመልክተዋል። እስክንድር ፍሬው ተከታዩን ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እና ከዛሚ ኤፍኤም ሬዲዮ ጋር ያደረጉት ቃለ ምልልስ የተለያዩ ርዕሰ ጉዳዮች የተዳሰሱበት ነው። የመረጃ ነፃነትን የተመለከተው ጥያቄ ከእነዚሁ መካከል ይጠቀሳል። የመረጃ ነፃነትን አስፈላጊነት ያመነው መንግስታቸው ቀደም ሲል ያወጣው ሕግ መኖሩን ጠቅላይ ሚኒስትሩ አስታውሰዋል። ስራችን ግልጽ እንዲሆን ከተፈለገ የመንግስትም ሆኑ የግል ሚዲያዎች ሚዛናዊ የሆኑ ዘገባዎችን ማቅረብ አለባቸው ብለዋል። መገናኛ ብዙኃን ለማንኛውም የውጭ ተጽዕኖ ወይም የአስተሳሰብ ተጽዕኖ መጋለጥ እንደሌለባቸው ማሳሰብ፣ ስነ ምግባራቸውን ጠብቀው እስከሰሩ ድረስ ግን መንግስታቸው ለመተባበር ዝግጁ መሆኑን አመልክተዋል። ከዚህ አንጻር ከሀገር ውስጥም ሆነ ከውጭ መገናኛ ብዙኃን ጋር ተባብሮ ለመስራት መንግስታቸውና ፓርቲያቸው ከውሳኔ ላይ መድረሱንም አስታውቀዋል። ይህ ኃላፊነት በተሞላበት ሁኔታ እስከሄድን ድረስ ሁላችንም ተጠቃሚዎች ነን የምንሆነው። ከዚህ አኳያ የመንግስት ኃላፊዎች ለማንኛውም አይነት አገራዊም የውጭ ሚዲያ የመንግስትን ስራ በአግባቡ የማስረዳት እና ግልጽ የማድረግ ሚዲያዎች ደግሞ ይሄን ተቀብለው ኃላፊነት በተሞላበት ሁኔታ እውነታውን ሳያዛቡ ለህዝቡ የሚገልጹበት ጠንካራውን ጠንካራ ደካማውን ደካማ ብሎ የሚያቀርቡበት ይሄ ሲባል የነሱ ነጻነት ተጠብቆ ማለት ነው። የትንተና የማካሄድ ነጻነታቸው እንደተጠበቀው ነው። ትንተናው የተሳሳተ ከሆነ ደግሞ ሌላ ትንተና ሌላው ደግሞ እየሰጠ እየሄዱ የሚሄዱበት ነገር ግን ጉዳት የማያስከትል መሆኑን እያረ ረጋገጡ መሄድ አስፈላጊ ይሆናል። ይህ እስከሆነ ድረስ ለዴሞክራሲያችን፣ ለእድገታችን ከፍተኛ አስተዋጽኦ ያበረክታል። ህዝቡም እንዲሳተፍ ያደርጋል። በማስተካከሉም ይሳተፋል፣ በልማቱም ይሳተፋል። ስለዚህ ከእናንተ ጋራ ለመስራት በፓርቲ ጉባኤያችንም ላይ በግልጽ አስቀምጠናል። በጽሁፎቻችን እናወስነናልም። በክቡር ፕሬዚዳንቱ የመንግስትን አቋም በሚመለከት ጽሁፍም ላይ ንግግርም ላይ በግልጽ ተቀምጧል። አሁን ከእናንተ ጋራ የምናደርገው ውይይት ከዚሁ የመነጨ ነው እና ወደፊትም ይቀጥላል። ይህም ሆኖ መገናኛ ብዙኃን ኃላፊነት በተሞላበት ሁኔታ ስራቸውን ሊያከናወኑ እንደሚገባ ነው ጠቅላይ ሚኒስትሩ ያሳሰቡት። ጥሩ ነገሮችንም በአንድ በኩል እያሳወቁ ጉድለቶች እንዳይደገሙም ወደፊት ደግሞ እንዲሻሻሉ ሊያደርግ በሚችል ገንቢ በሆነ ሁኔታ መገናኛ ብዙኃን ከህዝቡ ጋር ማገናኘት አለባቸው። የመንግስት ስራውን ማገናኘት አለባቸው። ህዝቡ እንዲያውቅ ማድረግ አለባቸው። በዚህ ዙሪያ አብረን ብንሰራ ተጠቃሚዎቹ እኛ ነን። መገናኛ ብዙሃኖች ብቻ አይደሉም። እነሱ ስራቸውን ይሰራሉ። እኛ ደግሞ ከህዝቡ ጋር በመድረሳችን ተጠቃሚዎች ነን። ይሄ ማለት የመንግስትን ጥሩ ጎን ብቻ ያድርግ ማለት አይደለም። የመንግስት ጉድለትንም ጭምር ማሳወቅ አለበት ለህዝቡ። አንዳንድ ጊዜ ግን ጥንቃቄ የሚያስፈልገው ነገር እንዳለ ግን እናንተም መገንዘብ ያለባቸው ነገር አለ። ከሙያ መስመር ከሙያ ፍላጎት እና ሙያተኝነት ከሚያስገድደው መስፈርት ወጣ ብሎ የግል ስሜትን ለህዝብ ማድረስ ግን ሁሉንም ሰው ይጎዳል። መንግስትንም ይጎዳል፣ ህዝቡንም ይጎዳል፣ ሚዲያውንም ራሱን ይጎዳል። ስለዚህ ይህን ለእናንተ ነው የምተው። ጠቅላይ ሚኒስትር ኃይለማርያም በዚሁ ቃለ መጠይቅ ከጎረቤት ሀገራት ጋር ያለውን ግንኙነት በተመለከተ አብራርተዋል። የኤርትራ መንግስት አሁንም ከማተራመስ ተግባሩ አልተቆጠበም ብለዋል። መንግስታቸው ተመጣጣኝ ጽፋ እርምጃ በመውሰድ አቋሙ እንደሚቀጥል ጠቁመዋል። ይህ አቋም ሊቀየር እንደሚችልም ግን አስጠንቅቀዋል። እንግዲህ የሚወስነው የእነሱ እንቅስቃሴ ነው ማለት ነው። የዛኛው እንቅስቃሴ ይጎዳናል ብለን ባመንለት እንጨርሳለን አይጎዳንም፣ ዝም ብሎ እዛው ቢቆይ ምንም ሊያደርግ አይችልም ብለን ባመንበት እንዳሁኑ እንቀጥላለን። ስለዚህ የሚወሰነው በሻእቢያ፣ ኳሱ ሁልጊዜ እንደምንለው ኳሱ ሻእቢያ እግር ስር ላይ ነው ያለው። ይህን ኳስ ወደ ኢትዮጵያ አለመምታት ለእሱ ጥሩ ነው የሚሆነው። ወደ ኢትዮጵያ የሚመታና ኳሱ ወደኛ ድንበር ወይም ወደኛ አካባቢ የሚመጣ ከሆነ ግን ተመልሶ ጎሉም ጭምር እንዳይኖር አድርገን እንሰራዋለን ነው እኛ በቲቪት ለመነጋገር አይደለም። ይሄን የምንለ ያለው የዓለም ህብረተሰቡ ያውቃል ምን አይነት አቅም እንዳለን። የደቡብ ሱዳንን የሰላም ሂደት በተመለከተም ኢትዮጵያ ከመንግስትም ሆነ ከተቃዋሚዎቹ ሳትወግን የማደራደር ኃላፊነቷን መወጣቷን ነው የተናገሩት። ምንም ሌላ ፍላጎት የለንም። በቀጠናው የተለያዩ ሀገሮች የተለያዩ ፍላጎት አላቸው። አንዳንዶቹ በኢጋድ ውስጥ ያሉ ሀገሮችም ከመንግስት ጋር ወግነው የሚሰሩ እንዳሉ እናውቃለን። እባካችሁ ተዉ እንላቸዋለን። አንዳንዶቹ ከተቃዋሚው ጋር ወግነው የሚሰሩ አሉ። እባካችሁ ተዉ። የሚቀድሞ የደቡብ ሱዳን ህዝብ ነው መሆን ያለበት። እኛም መወገን ያለብን ከደቡብ ሱዳን ህዝብ ጋር ነው። ከዚህም ወይም ለዛም ወገን መሆን የለበትም ብለን በተከታታይ ሰርተናል። እያገሮቹ እየተጓዝን ማለት ነው። መንግስት ወግናሃል እያጠፋ ነው፣ ህዝቡን እየጎዳ ነው ስንለ ደንገጥ ብሎ ይመለሳል። ያኛውንም ተቃዋሚ ወግናሃል፣ ህዝቡን እያጠፋ ነው ስንለ ደንገጥ ብሎ ይመለሳል። ዞሮ ዞሮ ሁሉም መጥተው እኛ ባልነው መንግስትም የወገነው የእኛ ጎረቤት ሀገርም፣ ሌሎች ጎረቤት ሀገሮችም፣ ተቃዋሚ የወገኑ ጎረቤት ሀገሮችም ዞሮ ዞሮ መጥተው ኢትዮጵያ ባስቀመጠችው አቅጣጫ ሁለቱም እንዲፈርሙ አድርገዋል። የደቡብ ሱዳን የሰላም ስምምነት በወረቀት ላይ ብቻ እንዳይቀር ለተግባራዊነቱ መስራታቸውን እንደሚቀጥሉም የወቅቱ የኢጋድ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ጠቁመዋል። ጠቅላይ ሚኒስትሩ በሌሎች ርዕሰ ጉዳዮች ላይ የሰጧቸውን አስተያየቶች ከተጨማሪ ትንታኔ ጋር ልመለስባቸው ሞክራለሁ። እስክንድር ፍሬውን እናመሰግናለን። እስክንድር ሌላም ዘገባዎች ተከታታይ አሉት። አክሎ ጠቅላይ ሚኒስትር ኃይለማርያም መንግስታቸው ከመገናኛ ብዙኃን ጋር ለመስራት አለው ያሉት እቅድ ላይ መሰንበቻውን በሰጡ ቃል መሰረት የተናገሩትን ተከትሎ የሶስት ጋዜጠኞችን ምላሽ ያካቷል ነው። በጣም አመሰግናለሁ ስለ ጊዜ። ጌታቸው ወርቁ የሳምንታዊው የኢትዮ ምህዳር ጋዜጣ ዋና አዘጋጅ፣ እንደሰማኸው የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሀገር ውስጥም ሆነ ከውጭ ሀገር የመገናኛ ብዙሀን ጋር ለመስራት በፓርቲ ጉባኤያቸው ጭምር መወሰናቸውን ገልጸዋል። ሀላፊነት በተሞላበት ሁኔታ እስከሄድን ድረስ ሁላችንም ተጠቃሚ እንሆናለን ብለዋል። ጠቅላይ ሚኒስትሩ ሰሞኑን ከኢትዮጵያ ቴሌቪዥን ወይም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እና ከዛም ስም ጋር ባደረጉት ቃለ ምልልስ ይህንን አስተያየት እንዴት አየው? መጀመሪያ አስተያየቱን ቀደም ሲል ጀምሮ በኢህአዴግ ጉባኤ ይህን ውሳኔ ሲያሳልፍ፣ ቀጥሎም ጠቅላይ ሚኒስትሩ እንደዚሁ ለአዲስ ዓመት ዋዜማ ላይ ባደረጉት ንግግርን ላይ ህንኑ እንደዚሁ አካተው ነበረ። በተለይ የምርመራ ጋዜጣ ጋዜጠኝነት ያስፈልገናል፣ ስለዚህ እናበረታታለን የሚል ነገር ነበረ። እንዲሁ ታስታውስ እንደሆነ የፕሬዚዳንቱን የፓርላማ መስፈቻ ንግግር ላይ ይኸው ሀሳብን ገብቶ ነበረ እና እኛ እንግዲህ እንትንን ተስፈኛ ነን። በአዎንታዊ ጎኑ ነው የምናየው። ተጨባጭ ሁኔታውን ወደ ኋላ ላይ ሁላችንም የምናየው ይሆናል። ንግግሩን ግን በተስፋ እና በአዎንታዊ ነው የምናየው። ጌታቸው፣ እዚህ ላይ ለምሳሌ እንዲሞሉ የምትጠብቋቸው ክፍተቶች ምንድን ናቸው? ይሄንን እንግዲህ ጠቅላይ ሚኒስትር ንግግር ወይም ፓርቲያቸው በጉባኤው እየደረሰበትን ውሳኔ ተከትሎ መረጃ ከማግኘት አንጻር እንዲሞሉ የምትጠብቋቸው ክፍተቶች፣ እንዲቀረፉ የምትጠብቋቸው ችግሮች ምንድን ናቸው? እንግዲህ አሁን የመንግስትን ቃል እንደ ተስፋ በተግባር እንዲሟሉልን የምንጠብቀው አንደኛ ሙያው በነፃነት ሊከወን የሚችልበትን አትሞስፌር ወይም ምህዳር መንግስት ፈታ ፈታ እንዲያደርገው ነው የምንጠብቀው አንደኛው እሱ ነው። ቀጥሎ ደግሞ መረጃ የማግኘት በተለይ ከመንግስት ተቋማት አካባቢ ከመንግስት ባለስልጣናት አካባቢ መረጃ ለሁሉም ማለት ነው ኖት ይሄ ለተመረጡ የመንግስት ሚዲያዎች ብቻ ሳይሆን ወይም መንግስት ለመረጣቸው ብዙሀን መገናኛዎች ብቻ ሳይሆን በህጋዊ መንገድ ተመዝግበው እውቅና አግኝተው ፈቃድ አግኝተው ለሚሰሩ ሚዲያዎች ወይም ብዙሀን መገናኛዎች በሙሉ መረጃ የማግኘት መብት ለሁሉም እኩል እንዲተገበር እንጠብቃለን። አሁን እንደኛ እንደ ኢትዮ ምህዳር ያለፉት ሶስት ዓመታችን አሁን ወደ አራተኛ ዓመታችን እየመጣ ነው። ብዙ ጣውረድ አልፈናል። መረጃ ለማግኘት አሁን ሁለት ዓመት እንደዚህ አልፎናል። መንግስት በሚጠራቸው የፕሬስ ጉባኤ ላይ አይጠሩም። ከዛ ውጭ አድርገውናል። እንደገናም ዜናም ሰርተን ባላንስ አድርገን ለባላንስ እንድናደርግ ስንደውል፣ ኢንተርቪው ሚዛናዊ ለማድረግ ስትደውሉ ለማድረግ ማለት ነው ስንደውል ህዝቦቹ ፈቃደኞች አይደሉም። ስለዚህ ያም ሁኔታ አብሮ እንዲቀረፍ ነው የምንጠብቀው። ሌላኛው ደግሞ ተዘዋዋሪ ጫና ብዙሀን መገናኛው በተለይ ጋዜጦች ላይ የግል ጋዜጦች ላይ ያለው በህትመት አካባቢ ላይ ያለው ችግር ነው ብርሃንና ሰላም ማተሚያ ቤት እንግዲህ እኛን ገና ከመጀመሪያው ነው አላትምም ብሎን ሁሉን ነገር አሟልተን አስከብተን ካልን በኋላ ስታንዳርዱ ውሉ ካልፈረማችሁ ብሎን ያንን አንፈርምም። በዋቢ አሳታሚዎች ማህበር በኩል እየተወያየንበት ያለ ጉዳይ ስለሆነ ልክ እዛ ማህበር ውስጥ እንዳሉት ሁሉ እኛንም አስተናግዱን፣ ወደፊት በማህበራችን በሚወሰነው ውሳኔ እንቀጥላለን ብለን አናትማችሁም ብለውን በውድ ነው በግል ማተሚያ ቤት የምንታተመው። ይሄም አንደኛው ጫና ነው። ብዙ እንግዲህ የግል ሚዲያ አሁን ያለው የትመት እንትን በትናንሽ ማተሚያ ቤቶች ነው ያለን። ይሄን ቀናችንን ይበላናል፣ የስራ ቀን ያሳጥርብናል፣ ገንዘቡን ውድ ያደርግብናል። እና ይሄን ፕረሱ እንዳያድቅ ከሚያቀጭጩት ምክንያቶች አንዱ ነው። ሌላኛው እንደዚሁ ደግሞም አሁን ባለው ሁኔታዎች እንዲቀረፉ ተስፋ የምናደርገው የታሰሩ ጋዜጠኞች አሉ፣ የተዘጉ ሚዲያዎች አሉ ሁኔታዎች እነሱንም ያካትታል። በምሕረትም ሆነ በምን የታሰሩም ጋዜጠኞች ሁሉም ይፈታሉም ብለን እንጠብቃለን። እንግዲህ ይህን እንዲስተካከል አንዱ ምኞታችን ነው። ጌታቸው ወርቁ የሳምንታዊው የኢትዮ ምህዳር ጋዜጣ ዋና አዘጋጅ፣ በጣም አመሰግናለሁ ስለ ጊዜ። በአሜሪካ ድምጽ ሬዲዮ አድማጮች አመሰግናለሁ። በቀጣይነት ያነጋገርኩት ኡመር ረዲን ነው። የተለያዩ የውጭ መገናኛ ብዙኃን በዘጋቢነት ይሰራል፣ እንደዚሁም በሕዝብ ግንኙነትና በሚዲያ ግንኙነት አማካሪነትም ያገለግላል። በጣም አመሰግናለሁ ኡመር፣ ስለ ጊዜ። እንዴት አየኸው ይሄንን የጠቅላይ ሚኒስትሩን አስተያየት? ኢትዮጵያ በመሰረቱ በወረቀት ላይ የሚቀመጡ ነገሮች፣ በስብሰባ ላይ የሚወሰኑ ነገሮች ችግር የለባትም ተግባር የማዋል ጉዳይ ነው። ተግባር ሲውል የምናየው ነገር ይሆናል። ያ ይሄ ደግሞ ጥሩ ጅምር ነው ብዬ ነው መወስደው ነኝ። ጠቅላይ ሚኒስትሩ የተናገሩት በተግባር የሚውል ከሆነ አሁን አንተ እንዳልከው እንዲሞሉ የምጠበቃቸው የምጠብቃቸው ክፍተቶች እስካሁን መረጃ ከማግኘት አንጻር የነበሩ ችግሮች ምንድን ናቸው? በአንተ እይታ አሁን ለምሳሌ በማንኛውም የመንግስት መስሪያ ቤት የሚገኙ በኃላፊነት ላይ የሚገኙ ሰዎች ስለ መስሪያ ቤታቸው ስላለባቸው ኃላፊነት በቂ እውቀት ይኖራቸዋል ተብሎ ነው እዛ ቦታ ላይ የተቀመጡት እና ከዛ መነሻ አድርገህ አንድ ጋዜጠኛ እኔ እንደ ጋዜጠኛ ደውዬ ስለ መስሪያ ቤታቸው እነሱ የሚመለከታቸው ጉዳይ ስጠይቃቸው ቢያንስ ቢያንስ የተወሰነ ጊዜ ስጠኝ ብሎ መልሰህ ደውልልኝ ብሎ ከዛ መልሶ መንገር ሲመቻል አንድ ነገር ነው። ሲሆን ሲሆን ደግሞ በጣም ተመራጭ የሚሆነው አውቶማቲካሊ ወደ ምላሽ መስጠት መቻል፣ ምክንያቱም በነሱ ኃላፊነት ዙሪያ ያለ ጉዳይ ነው። እስካሁን ድረስ ይሄ የለም። በአብዛኛው የሚደረገው ምንድን ነው አቮይድ ማድረግ ነው፣ መሸሽ አይነት ነገር። አንዳንዴ ደግሞ በጣም ኢንትሮጌሽን የሚመስል ጥየቃ ከሬጅ ለማድረግ መሞከር መልስ ከመስጠት ይልቅ። ስለዚህ ይሄ አንድ ቢሻሻል ብዬ የማስበው ነገር ነው። ሁለተኛ በእንደ ውጭ ሚዲያ እንደሚሰራ ወኪል ደግሞ ሳስበው፣ ለምሳሌ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ፍቃድ ተሰጥቶ የሚሰራ አንድ ጋዜጠኛ በሀገሪቱ ውስጥ የተወሰኑ በህግ የተከለከሉ ነገሮችና ቦታዎች ካልሆኑ በስተቀር በዛ መታወቂያ ተንቀሳቅሶ መስራት መቻል አለበት እና አንዳንድ ጊዜ ይሄንን መታወቂያ ይዘህ በትክክል ተንቀሳቅሰ መስራት አትችልም። ሌላኛው ደግሞ በተጨማሪ የመንግስትም የግልም የውጭም የሀገር ውስጥም ሚዲያዎችን መገናኛ ብዙኃንም ብለው ነው ጠቅላይ ሚኒስትሩ ያሉት እንግዲህ እና ይሄንን ካሉ ዘንዳ ያሉትን ችግሮች ነቅሶ መናገር የሚችል ሚዲያን መቀበል መቻል የግድ በክፋት ተነስቶ ክፋት አስቦ እንዳደረገው መቁጠር የግድ አስፈላጊ አይደለም። በቅንነት መታየት ቢችል እና እነዚህ አይነት ነገሮች ለማሻሻል ስራን ለማሻሻል ቢወሰድ፣ አንድ ጋዜጠኛ እንደዚህ እንደዚህ ችግር አለ መንግስት እንደዚህ እንደዚህ ችግር አለበት ብሎ ሲናገር ያንን ወስዶ ማሻሻል። ይሄ ደግሞ ለግል ሚዲያ እና ለውጭ ሚዲያ ብቻን ሳይሆን ለመንግስት ሚዲያዎችም ይህን ነገር ይጠበቅባቸዋል። ይህን ማድረግ ቢችሉ ብዬ እላለሁ። እነዚህ እነዚህ ቦታዎች ላይ መሻሻል ያስፈልጋል ብዬ እላለሁ። በእኔ ግምት። በጣም አመሰግናለሁ ስለ ጊዜ። በአሜሪካ ድምፅ ሬዲዮ አድማጮች በጣም አመሰግናለሁ። እስክንድር ፍሬው ለሰጠህን እድል በጣም አመሰግናለሁ። እስክንድር ሌላም ተከታይ ዘገባ አለው። ከአለም አቀፍ መገናኛ ብዙሀኑ የብሉምበርጉን ጋዜጠኛ ዊሊያምስ ዴቪድሰንን በተመሳሳይ ጠቅላይ ሚኒስትሩ ስለ መገናኛ ብዙሀን ባነሷቸው ጭብጦች ዙሪያ አነጋግሯል። አዎ እርምጃ አዎንታዊ እርምጃ ይመስለኛል። መንግስት ከጋዜጠኞች ጋር ተባብሮ ቢሰራ አዎንታዊ ስለሆኑ የልማት ስራዎችም በትክክለኛው መንገድ ለህዝብ መግለጥ ይቻላል። ጋዜጣዊ መግለጫዎችን ማድረግ፣ ጋዜጠኞችን መጋበዝ፣ ጋዜጠኞች በአገሪቱ ዙሪያ ተዘዋውረው እንዲሰሩ መፍቀድ ለመንግስትም ለሀገርም ጠቃሚ ነው። ነገር ግን ይህ አሁን ጠቅላይ ሚኒስትሩ የተናገሩት ስራዬ ላይ ሲውል ነው በእውነት መተግበሩን የምናውቀው። በዚህ ዘገባ ላይ ተከታታይ ዘገባዎችን ነው እስክንድር ያጠናቀረው። ዊልያም ዴቪድሰን የሰጠው ሌላ ተጨማሪ ጭብጥ ይኖረናል፣ ወደ ኋላ ላይ እናቀርባለን። አሁን ወደ ሁለተኛው ርዕስ እንሻገረ እስክንድርን በድጋሚ እናመሰግናለን። አድማጮች እንደጠቆም ነው ወደ ኋላ ላይ ሰዓት እንዳገኘን ተጨማሪ ቀሪ ዘገባውን እናቀርባለን። አሁን ወደ ኢጋድ ጉዳይ ነው የምንሻገረው። ኢጋድ በሰጠው ነፃ እድል በመቀሌ ዩኒቨርሲቲ በሁለተኛ ዲግሪ መርሃ ግብር የተማሩ ከአምስት አገሮች የተውጣጡ ተማሪዎች ትናንት ተመረቁ ይላል። የመቀሌ ዩኒቨርሲቲ በአፍሪቃዊ ተቋም የታገዘ ወይም የተጠናከረ የትምህርት መርሃ ግብር ሲሰጥ የመጀመሪያው መሆኑንም አመልክቷል ይለናል ዘጋቢያችን። ግርማይ ገብሩ ምረቃ ስነ ስርዓቱን ተከታትሎ ተከታዩን አጠናቅረዋል። መቀለ ዩኒቨርሲቲ በከፈተው የተቀናጀ የልማት ተፋሰስ የትምህርት ዘርፍ ለሁለት ዓመታት ሰልጥ ነው ትላንት የተመረቁት ዘጠኝ ተማሪዎች ከኢትዮጵያ፣ ከጅቡቲ፣ ከደቡብ ሱዳን፣ ከሶማሌና ከሱዳን የተውጣጡ መሆናቸው ታውቋል። የትምህርት ወጪያቸውም ሙሉ በሙሉ በኢጋድ እንደተሸፈነም ተገልጿዋል። በመቀለ ዩኒቨርሲቲ የውሃና የአካባቢ ልማት ተቋም ኃላፊ ዶክተር እያሱ በምስራቁ የአፍሪካ ክፍል እየታየ ያለው የተፈጥሮ ሀብት መመናመንን ለመግታት የጋራ የምርምርና የሰው ኃይል ግንባታ አስፈላጊ ሆኖ መገኘቱ የትምህርት መርሃ ግብሩ ዋና ዓላማ እንደሆነ ገልጸዋል። እዚ ትምህርት እዚ ክጅመር ከሎት ዋና ዓላማ ኡታ እዩ ነይሩ ከባቢና ብፍላይ ቀንዲ አፍሪካ ኣብ ማይን ናይ ማይ ጸገማ ተሎ ናይ ምብራሳት ጸገማ ተሎ ይህ ትምህርት ሲጀመር ዓላማው አካባቢያችን በተለይ ደግሞ የአፍሪቃ ቀንድ የውሃ ችግር እንዳለው የደን ውድመት እንዳለው በመገንዘብ ይህንን ለመፍታት አካባቢውን መሰረት ያደረገ ሁሉም አገሮች የሚሳተፉበት መንገድ በመፍጠር ነው በሚል ነው። ለዚህም የጋራ የምርምር ስራ፣ የጋራ የሰው ኃይል ስልጠና እንደሚያስፈልግ በማጤን ከኢጋድ ጋር ተነጋግረን ከአምስቱ አገሮች ሁለት ሁለት ተማሪዎችን ለማምጣት የመጀመሪያውን የሁለተኛ ዲግሪ በመስጠት አስመርቀናል። ባለሙያዎቹ ወደ የአገሮቻቸው ተመልሰው በውሃና በደን ውድመት ላይ ያለውን ይሰራሉ ብለን ያሰለጠናቸው ናቸው። ይህንን ያለ ችግር ደግሞ ይፈታሉን ብለን ነው ያሰለጠንናቸው። ወጣቶቹ ከኢጋድ ጋር ለጋራ ወይም በጋራ ለመስራት ትልቅ አስተዋጽኦ ያደርጋሉ ብለንም እናምናለን። የመቀሌ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ ገብረ ሕይወት በበኩላቸው አሁንም ገና በዩኒቨርሲቲው በመማር ላይ የሚገኙ የሶማሌላንድ ተማሪዎች እንዳሉ ጠቁመው ኢጋድ እያደረገ ያለው እገዛ ቀጣይነት እንዲኖረውም ተማጽነዋል። ኢጋድን ወክለው በምርቃት ስነ ስርአቱ ከተገኙት አራት የስራ ኃላፊዎች አንዱ በኢጋድ የእርሻና የአካባቢ ልማት ኃላፊ መሐመድ ሙሳ ተመራቂዎች በምስራቅ አፍሪካ የውሃ አምባሳደሮች በመሆን መስራት እንደሚጠበቅባቸው አስገንዝበዋል። የመቀለ ዩኒቨርሲቲ እንደ አውሮፓውያን አቆጣጠር በ2025 ዓ.ም በአፍሪካ ካሉት አስር ቀደምት ዩኒቨርሲቲዎች ተርታ ለመሰለፍ በትጋት እየሰራ እንዳለ ተገልጸዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ ወደሚቀጥለው ዘገባ እናልፋለን። የቡሩንዲው ውጭ ጉዳይ ሚኒስትር አገሪቱን የፖለቲካ ቀውስ ለመፍታት በሚካሄደው የሽምግልና ጥረት ምንም አይነት ማዕቀብ እንጥላለን የሚል ማስፈራሪያ ማስገባት አያስፈልግም ሲሉ ተናግረዋል። ማዕቀብ ቀውሱን ማባባስ እንጂ መፍትሄ ለማምጣት ምንም የሚጠቅመው ነገር የለም ሲሉም የውጭ ጉዳይ ሚኒስትሩ አክለዋል። ቡሩንዲ ውስጥ በሰላማዊ ሰዎች ላይ ምንም አይነት የሰብአዊ መብት ጥሰትም ሆነ ሌላ የመብት ረገጣ ተፈጽሞ እንደሆን የአፍሪካ ህብረት በሚያካሂደው ምርመራ ለመተባበር ዝግጁ ነን ሲሉ የውጭ ጉዳይ ሚኒስትሩ አክለው ተናግረዋል። ሚኒስትሩ ይህን የተናገሩት ባሳለፍነው ሳምንት መጨረሻ አዲስ አበባ ላይ የተሰበሰበው የአፍሪካ ህብረት የሰላምና የጸጥታ ኮሚሽን ሁከቱን የሚያራግቡና ቀውሱን የሚያከትም መፍትሄ ለማግኘት የተያያዘውን ጥረት የሚያደናቅፉ ሰዎች ላይ ማዕቀብ እንጥላለን ሲል መወሰኑን ተከትሎ ነው። የፕሬዝደንት ፒየር ንኩሩንዚዛ መንግስት ቡሩንዲ ውስጥ ሰላምና መረጋጋት እንዲሰፍን ሲሞክር ቆይተዋል ይላሉ የውጭ ጉዳይ ሚኒስትሩ። ስለ መግለጫው እናውቃለን፣ ትልቅ ትኩረትም ሰጥተነዋል። ምክንያቱም መንግስቱን እንታገላለን ብለው የዛቱ አንዳንድ ሰዎች የፖለቲካ ግባቸውን ለማሳካት የኃይል መንገድን ግድያን ጭምር ሲጠቀሙ ቆይተዋል። ስለዚህም ማዕቀቡ በሚገባ እነርሱ ላይ ማነጣጠር ይኖርበታል። አያይዘውም ሚኒስትሩ ከመንግስትም በኩል በሁከት የተሳተፈ አባል ካለ እሱም ማዕቀቡ ኢላማ ሊያደርገው ይገባል ብለዋል። ማዕቀብ ብቻውን ግን መፍትሄ አይሆንም ነው ያሉት ሚኒስትሩ። አፍሪካ ውስጥ ብትመለከቱ በማዕቀብ እርምጃ የተፈታ አንድም ቀውስ አታገኙም። የደቡብ ሱዳን ሳይቀር አስታውሳለሁ። የሰላምና ጸጥታ ኮሚሽኑ ማዕቀብ ለመጣል አንቸኩል፣ ምክንያቱም ሁኔታው በጣም አሳሳቢ ደረጃ ላይ ስለሆነ በዚያ መንገድ ከሄድን ሁኔታው ሊባባስ ይችላልና ሲል ነበር። የእኛም ሀገር ጉዳይ መታየት ያለበት ከእኛ በባሰ ቀውስ ውስጥ የነበሩ ሀገሮች ጉዳይ በታየበት መንገድ ነው ሲሉ አስገንዝበዋል ሚኒስትሩ። የአፍሪካ ህብረት የሰብአዊ መብቶችና የህዝባዊ መብቶች ኮሚሽን ጉዳዩን መርምሮ በአንድ ወር ከ አስራ አምስት ቀን ጊዜ ውስጥ ሪፖርቱን እንዲያቀርብ የህብረቱ የሰላምና የጸጥታ ምክር ቤት አሳስቧል። የውጭ ጉዳይ ሚኒስትሩ መንግስት አጥፊ ሳይጠየቅ መቅረት የለበትምና በምርመራው ይተባበራል ሲሉ አስታውቀዋል። የቡሩንዲ ፕሬዝደንት ንኩሩንዚዛ ተቃዋሚዎች ህገ መንግስቱን የጣሰ ተግባር ነው ብለው ባወገዙት ምርጫ ለሶስተኛ ጊዜ ከተመረጡ ወዲህ ሁከቱ እንደቀጠለ ነው። የአፍሪካ ህብረት የቡሩንዲ መንግስትና ተቃዋሚ ቡድኖችን የሚያሳትፍ ንግግር አንዱ የአፍሪካ ሀገር ዋና ከተማ ውስጥ ይካሄድ ሲል ጥሪ አቅርበዋል። የውጭ ጉዳይ ሚኒስትሩ ኒያም ዋቴ እኛ ለንግግር ዝግጁ ነን፣ የቡሩንዲያውያን ብሔራዊ ኮሚሽንን ያቋቋም ነው ማንኛውም ዜጋ ስለ ሀገሩ ቀውስ መናገር እንዲችል መድረክ ለመፍጠር ብለን ነው ሲሉ አስታውቀዋል። ክቡራትና ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የእናንተ ሰዓት ነው። በነጻዊ ስልክ መስመራችን ከተቀበልናቸው አስተያየቶቻችሁ ጥቂቱን እንሰማለን። ስሜ ጌታሁን ለግሰ ከኢትዮጵያ አሰፋ ነው የሚደውለው ትናንትና በሀያ ስምንት አንድ ሁለት ሲ ስምንት አንድ አድማጭ ህት መስታየት ላይ ነው። የኦሮሞ ህዝብ ሰላሳ ሲሆን የኦሮምኛ ቋንቋ የስራ ቋንቋ ይሁን እያለ ስርማ እያሰባሰቡ ነው የሚለውን በመሰኬታቸው ነው። ይህ ደግሞ የኦሮሞ ህዝብን የትትሎችን የስራ ቋንቋ ይሁን ማለታቸው የፖለቲካ ጥያቄ አደለም። ስለዚህ የኦሮምኛ ቋንቋ የስራ ቋንቋ ይሁን ሲባል ተደራሽነቱን ተደራሽነቱን ለመግለጽ ካመሰጠር የአንዱ ብሔር የበላይነት ለመግለጽ ስማ የሚያሰባስቡ ስላልሆነ እባኮ ይሄን አይነት አሳሸቱ አድማጭ አለ። ብዙ ሺ የኦሮሞ ህዝብ አለ። በአሁኑ ሰዓት ደግሞ የኦሮሞ ህዝብ ከሰላሳ ሺ በላይ ነው እ ሰላሳ ሺ ስላልሆነ መረጃ የመደረጀት ነገር ላይ አስተያየ ባይ የተሻለ ይኖራለሁ። አመሰግናለሁ። ስለሚያካሂደው ኢትዮጵያዊ አስተያየት ለመስጠት ነው። በመጀመሪያው ኢንተርቪው ላይ ስለ ምርምር ያቀረበው ሀሳብ እጅግ የሚያስደስት ነው። አንድ ኢትዮጵያዊ እንደዚህ አይነት የምርምር ስራ ላይ ማየት የሚያኮራ ነው። በሁለተኛው ኢንተርቪው ላይ ያቀረባችሁት ዝግጅት በአስተማሪነቱ ለመላው ኢንተርኔት ተጠቃሚ ህብረተሰብ ከፍተኛ ትምህርት አግኝቶበታል ብዬ ተስፋ አደርጋለሁ። የዚህ ወጣት ኢትዮጵያዊ ተመራማሪ የምርምር ስራ ለተቀሩት ኢትዮጵያውያንነት ለተቀሩት ኢትዮጵያውያን ባህሪያነቱ የሚጠቀስ ነው። ቪኦኤዎች እንደዚህ አይነቱን ወጣት ተመራማሪ ኢትዮጵያዊ እና ህብረተሰቡን የሚጠቅም ፕሮግራሞች ስላዘጋጃችሁ ልትመሰገኑ ይገባል። ሜሪላንድ መሰረት ጽጌ ቴንኪዩ። አስተያየት የሰጣችሁንን በሙሉ እናመሰግናለን። አድማጮቻችን አስተያየት ለደረሳቸውም ያልተሰጣቸው ሰዎችም መልእክቶቻችሁን እናደርሳለን። የምትከታተሉት በ22 በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን። ሁለተኛውን አጋማሽ ስርጭታችንን በእናንተው ድምጾች ጀምረናል። አሁን በዚህ ክፍል ቀዳሚ ወደሆነው ቅርብርስ ነው የምንሻገረው። ሳምንታዊ ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ እንደምናምሽታችኋል የተከበራችሁ አድማጮቼ። አስር የኤርትራ ብሔራዊ እግር ኳስ ተጫዋቾች ቦትስዋና ጥገኝነት ጠይቀው በቀሩ በአንድ ሳምንት ጊዜ ውስጥ ሰባት ቢሲክሌተኞች ወደ ኢትዮጵያ ከድተው መግባታቸው ተዘገበ። በሩጫ የኢትዮጵያ አትሌቶች በቫሌንሲያ ስፔን፣ እና በቶሮንቶ ካናዳ ድል ተጎናጽፈዋል። እነኚህንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። አደገኛውን ድንበር አቋርጠው ኢትዮጵያ የገቡት ሰባቱ የኤርትራ ቢሲክሌተኞች ከሀገሪቱ የስፖርት ባለስልጣናት ጋር የተሻለ የኑሮ ሁኔታን ጨምሮ በበርካታ ጉዳዮች ላይ አለመግባባት እንደነበራቸው ተገልጿል። ከሀገሪቱ አራት ክልሎች የአንደኛው የደቡቡ ግዛት አንደኛ ዲቪዚዮን ጋላቢዎች የነበሩት ሰባቱ ስፖርተኞች ላቀረቧቸው መሰረታዊ ጥያቄዎች ምላሽ ባለማግኘታቸው በውድድር መሳተፍ እንደሚቸገሩ አስታውቀው ነበር ተብሏል። ቪኦኤ ያነጋገራቸው ቢሲክሌተኞች በጣም ያረጁ ቢሲክሌቶቻችን ለአደጋ እየዳረጉን በመሆናቸው እንዲቀየሩ ወይም እንዲታደሱ ጠይቀን መልስ አላገኘንም። ያ ካልሆነ ወደፊት አንወዳደርም በማለታችንም ወደ ወታደራዊ ካምፕ ትወሰዳላችሁ የሚል ምላሽ ተሰጥቶናል ብለዋል። ወደ ኢትዮጵያ ከገቡ በኋላ እጃቸውን ሰጥተው በአሁኑ ወቅት በሆቴል እንደሚገኙ ገልጸዋል። በቀጣዩ ዜና ትላንት በቫሌንሲያ ስፔን፣ እና ቶሮንቶ ካናዳ ወደ ተካሄዱ የሩጫ ውድድሮች ወስዳችኋለሁ። በዓለም ሀገር አቋራጭ የነሐስ ሜዳሊያ ተሸላሚዋ ኢትዮጵያዊት ነጻነት ጉደታ ናት። በዚህ ውድድር በአስደናቂ ሁኔታ ያሸነፈችው የ24 ዓመት ዕድሜ ያላት አትሌት ነጻነት ከራሷ ፈጣን ጊዜ ላይ አንድ ደቂቃ በላይ አንስታለታለች። የኮርሱንም ሬኮርድ አሻሽላለች። ከአንደኛ እስከ ሦስተኛ ያለውን ስፍራ በሙሉ የኢትዮጵያ አትሌቶች ጠራርገው በወሰዱት ውድድር መርታ ስትገባ ጊዜዋም ድንቅ ነው። አንድ ሰዓት ሰባት ደቂቃ ከ ሰላሳ ሴኮንድ ሲሆን ባለፈው አመት ኬንያዊቷ ኤሚሊ ሸቤት ያስመዘገበችውን ስልሳ ስምንት ዜሮ አንድ አሻሽላለች። ወርቅነሽ ደበሌና ገነት ያለው ካሳሁን ሁለተኛና ሶስተኛ ወጥተዋል። በትላንቱ ታሪካዊቷ የቫሌንሲያ ከተማ ግማሽ ማራቶን ከተሳተፉት ውስጥ አስር ሺ ስምንት መቶ ሰማኒያ አራቱ ውድድሩን ፈጽመዋል። በሌላ የሩጫ ስፖርት ዜና በትላንቱ የቶሮንቶ ዋተርፍሮንት ማራቶን የወቅቱን ከባድ ቀዝቃዛ አየር ተቋቁሞ ያሸነፉት የወንዶቹን የኬንያ የሴቶቹን የኢትዮጵያ ሯጮች ናቸው። የሴቶቹን ተዝናንታ ያለ ችግር ያሸነፈችው ሹሬ ደምሴ ናት። የ20ሺህ ዶላር ሽልማቱን ወስዳለች። የ19 ዓመት ዕድሜ ያላት ወጣቷ ሹሬ ደምሴ በዓለም የወጣቶቹ ማራቶን 2 2259 ነበር ዱባይ ላይ ያስመዘገበችው። ትላንት በ22337 ታጠናቃለች። በኮርሱ ታሪክ አራተኛው ፈጣን ጊዜ ተብሎላታል። ስድስተኛዋ ኢትዮጵያዊት መሆኗም ተገልጿል። በውድድሩ ታሪክ ስታሸንፍ ለዚህ ውድድር ጥሩ ልምምድ አድርጌያለሁ ለካናዳም እንግዳ ስለሆንኩ በማሸነፌ ተደስቻለሁ ብላለች ሹሬ። በወንዶቹ ያሸንፉት ኬንያውያን ናቸው። ኢሽማኤል ሼምታን በ2091ኛ ጊልበርት ኪርዋ ከአንድ ሴኮንድ በኋላ ሁለተኛ ሆኖ ገብቷል። ላባን ኮሪር ሶስተኛ ሆነዋል። አትሌቲክሱ ይኸው ነው። ቀጥሎ ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ወስዳችኋለሁ። ገዛን ጽዮን መስቀል መቀጠል ትችላለህ። አመሰግናለሁ ሰለሞን። የደሴቲቷ ሀገር ፓፓዎ ኒውጊኒ በሁለት ሺ አራ ስድስት ከሀያ አመት በታች የሴቶች ዓለም እግር ኳስ ዋንጫን ታዘጋጃለች የኢትዮጵያ ከሀያ አመት በታች የሴቶች ብሔራዊ ቡድን የካሜሩንና ቡርኪናፋሶ አቻዎቹን በደርሶ መልስ አሸንፎ ከወሳኝ ምዕራፍ ላይ ደርሷል። ትንንሾቹ ሉሲዎች ባለፈው ሳምንት ቡርኪና ፋሶን ሁለት ለባዶ አሸንፈው ትናንት በመልስ ጨዋታ አዲስ አበባ ላይ ደግሞ ባዶ ለባዶ ተለያይተዋል። ከዚሁ አጠቃላይ ውጤትም መሰረት የኢትዮጵያ ሴቶች ቡድን ሁለት ለባዶ አሸንፎ ወደ ቀጣይ የመጨረሻ ማጣሪያ ደርሷል ማለት ነው። በሌላው ጫፍ ደግሞ የጋና ሴቶች ብሔራዊ ቡድን ተመሳሳይ ማጣሪያዎችን በአሸናፊነት ተረማምዶ ከኢትዮጵያቸው ጋር የመጀመሪያ ማጣሪያውን በያዝነው ሳምንት መጨረሻ ላይ ያደርጋል። የኢትዮጵያና የጋና ከሀያ አመት በታች ሴቶች ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ እኩል መቶ ሰማንያ ደቂቃ ጨዋታ ብቻ ይቀራቸዋል። የኢትዮጵያ ወጣት ሴቶች ብሔራዊ ቡድን ዋና አሰልጣኙ አስራት አባተ የፊታችን እሁድ ከጋና ጋር ስለሚደረገው ማጣሪያ የሚከተለውን አስተያየቱን ሰጥቷል። ገና ጠንካራ ቡድን ነው። በቅርብ እንኳን ከአስር በላይ ኢንተርናሽናል ደረጃ የአለማንታ ነው የተካተለ ቡድን መሆኑን እናውቃለን። እኛም በአለም በተጫዋቾቻችን ሪሶርስ መሰረት የተቻለውን ጥረት አድርገን ያን ጨዋታ ለማሸነፍ ከፍተኛ ጥረት እናደርጋለን። አሁንም ከዚህ በፊት የነበሩብንን ድክመቶች ላይ አይሳተን ለዚያ ጨዋታ ዝግጅ እንሆናለን ብዬ አስባለሁ። ትናንት የኢትዮጵያንና ቡርኪና ፋሶን ሴቶች እግር ኳስ ጨዋታን በመከታተል በአዲስ አበባ ስቴዲየም በርካታ ህዝብ ተገኝቷል። በስታዲየሙ ከተገኘውም ተመልካች መካከል ቡድናቸውን ለመደገፍ የወጣት ሴቶች ቁጥር ከመቼውም ጊዜ የበለጠ ነበር። በሌላው የእግር ኳስ ዜና በሀገር ውስጥ ክለቦች ውስጥ የውድድር ላይ የሚጫወቱ ብቻ የሚሳተፉበት የቻን አፍሪካ እግር ኳስ ዋንጫ ማጣሪያዎቹ በተለያዩ የአፍሪካ ከተሞች ባሳለፍነው ሳምንት መጨረሻ ላይ ተከናውነዋል። በዚህ ማጣሪያ ተሳታፊ የሆነው የኢትዮጵያ ብሔራዊ ቡድን ከቡሩንዲ አቻው ጋር ቡጁምቡራ ላይ ባለፈው አርብ ተጫውተው ባለሜዳው የቡሩንዲ ብሔራዊ ቡድን ሁለት ለባዶ አሸንፏል። ጨዋታው በተጀመረ ሁለት ደቂቃ ባልሞላ የአስተናጋጅ ቡድን ዘጠኝ ቁጥሩ ማላማ ማቡጎ በግንባር ገጭቶ ዋልያዎቹን አስደንግጧል። በዚሁ ውጤት ለእረፍት የወጡት ሁለቱ ብሎች እንቅስቃሴያቸው ደካማ እንደነበርም ከስፍራው የደረሱ ዘገባዎች ሲጠቁሙ ጨዋታው በአንድ ለባዶ አለቀ እየተባለ ሲጠበቅ የመጀመሪያ ጎል አስቆጠረው ልማደኛው ማጉጎ በተመሳሳይ በግንባሩ ሁለተኛውን ጎል ተመረብ አስቆጥሯል። ሁለት ተጫዋቾችን በጉዳትና በቅጣት የወጡበት የኢትዮጵያ ብሔራዊ ቡድን በጎዶሎ መጫወቱ ጎድቶታል። አሰልጣኙ ዮሐንስ ሳህሌና የዋልያ ተጫዋቾችን የፊታችን እሁድ አዲስ አበባ ላይ በሚደረገው የመልስ ጨዋታ ውጤቱን ቀልብ ሰው ወደ ቀጣይ ማጣሪያ ለማለፍ ከባድ የቤት ስራ ጠብቋቸዋል። ይኸው ነው በእኔ በኩል ያለው ሰለሞን። አመሰግናለሁ ገዛኸኝ። በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ለሳምንታዊው የስፖርት ቅንብሩ አዘጋጁን ሰለሞን ክፍሌንና ተባባሪውን ጽዮን መስቀል ገዛኸኝ ጽዮን መስቀልን እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ዝግጅታችንን ነው። አሁን አፍሪካ ነክ ርዕሶች ዶክተር ብርሃነ መስቀል አበበ ኦሮምኛ ከአማርኛ ጋር ሁለተኛው የኢትዮጵያ የሥራ ቋንቋ እንዲሆን ፊርማዎች እያሰባሰቡ መሆናቸውን መሠረት በማድረግ የግዕዝ ፊደል ታሪክና መርህ የሚል መጽሐፍ የጻፉትንና በአፍሪቃ ጥናታዊ ታሪክ ምርምር ያደረጉትን በመቀሌ ዩኒቨርሲቲ ተባባሪ ፕሮፌሰር ዶክተር አየለ በከሪን አነጋግረን የመጀመሪያውን ክፍል ሰኞ ዕለት አቅርበናል። ዛሬ ደግሞ ሁለተኛውንና የመጨረሻውን ክፍል አዳነች ፍስሐ የነች ያነጋገረቻቸው ዶክተር አየለ ወደ መለስ ብለን ዶክተር ብርሃነ መስቀልም እንዳሉት ቋንቋን ጭራቅ ማድረግ፣ ማቋሸሽ፣ ማዋረድ የነበረ ነው። ያ ግን ቀርቷል። ያ ሥርዓት ቀርቷል፣ እየቀረም ያለው። አሁን ወደፊት መሄድ ያለብን ምንድን ነው? አገራችን በኢኮኖሚ ስታድቅ ትሻሻል፣ የግድ ሁሉም ሊግባቡበት የሚችሉበት ቋንቋ ያስፈልጋል። ያ ቋንቋ ደግሞ አገር በቀል ቢሆን ይመረጣል። ሁለተኛ ጽሑፍም እንደዛ ነው ያለው ፊደል ሀገር በቀል ቢሆን ይመረጣል እና ይሄ ሲላቢክ ያልኩሽ ደግሞ ቀላል ነገር አይደለም። እኛ አሁን በአማርኛ ስንጽፍ ወይም ደግሞ ፊደሉን ተጠቅመን ስንጽፍ የስፔሊንግ ስህተት አንሰራ፣ ምክንያቱም እያንዳንዱ ድምፅ ፊደል ስለተቀረጸለት። ሌላው ደግሞ ምንድን ነው ቁቤን ከመጠቀማቸው በፊት እንደ ኢሮፕያን አቆጣጠር በአስራ ስምንት ዘጠና ስምንት ዓመተ ምሕረት አፋን ኦሮሞ በፊደል ተጽፏል፣ በግዕዝ ፊደሉ ተጽፏል። ኦኒስሞስ ነሲቡ የሚባሉ ሰው የታወቁ ምሁር ጽፈውታል። እና አዲስ ነገር አይደለም። ለፖለቲካ ጥቅም ሲባል ነው እንጂ ይሄ ላቲን ስክሪፕት ወይም የላቲን ፊደሉን የተጠቀሙት የግዕዙ ፊደል ሊያገለግል ይችላል። እንዳ- እንዳልኩሽ መጽሐፍ ቅዱስ ሁሉ በመጽሐፍ ቁልቁሉ የሚባለው የአፋን ኦሮሞ መጽሐፍ ቅዱስ በፊደሉ ተጽፏል። እና እንግዲህ እንደ እኔ ግምት ምንድን ነው ያየሁት በቀደም ሳዳምጥ የዶክተር ብርሃነ መስቀል አበበ ስዬን እሳቸው፣ እርግጥ ሁለቱም ነው የሆኑ ያሉት፣ ግን ምንድን ነው የደቡብ ሕዝብ ወረዲ አማርኛን መርጧል። ወደ አፋር ክልል ብንሄድ የአፋር ቋንቋንም አማርኛንም እንጠቀማለን ብሎ ወስኗል። እንግዲህ በአሁኑ ጊዜ ስትሪክትሊ በራሳቸው ቋንቋዎች የሚጠቀሙ ክልሎች የኦሮሞ ክልል እና የሱማሌ ክልል ነው። ትግራይ ውስጥም እኔ እዛ ነው የምኖረው፣ እዛ ነው የምሰራው። ምንም ችግር የለባቸውም በአማርኛ እና አማርኛንም ይማሩታል። አማርኛ ከግብፅ የመጣ ነው የሚል ነገርም ተነስቷል። እንግዲህ እሳቸው ምንድን ነው ያሉት አማርኛ ከግብፅ መጣ የሚል ተናግረዋል። ሳባ አርመናዊ፣ ፍልስጤም እያሉ የውጮቹን ለመጥቀስ ሞክረዋል፣ ከውጭ ለመጣ ነው ለማለት ይህ መገንዘብ ያለብን ምንድን ነው፣ በሀገራችን ውስጥ የፊደል ታሪክ ረጅም ነው። በጣም ረጅም ነው። ሌላውን እንኳን ትተን ወደና አክሱም ብንሄድ በድንጋይ ላይ የተቀረጡትን እንኳን ብናይ ቢያንስ ቢያንስ አንድ ሺ ሰባት መቶ አንድ ሺ ስምንት መቶ ዓመታት ያደረጉ ነው ከዛም በላይ ያደረጉ ናቸው። እና እንግዲህ ምንድን ነው ያለው አንዱን ታሪክ ለመገንባት በምናስብበት ጊዜ ሌላውን ታሪክ ማጣጣል፣ ማንቋሽሽ ያለብን አይመስለኝም። እኔ አሁን ትንሽ ምንድን ነው የሚያሳስበኝ ነገር ሊንግዊስቲክ ናሽናሊዝም ወይም ደግሞ በቋንቋ የተመሰረተ ብሔራዊ ስሜት ብሔራዊ ስሜት እንቅስቃሴ በሚነሳበት ጊዜ ዋናው ችግር የዛ ምንድን ነው ዜሮ ሰም ጌም የሚሉት አለ። አንዱን ለመካብ አንዱን ማቋሸሽ አንድ ሀገር እድገቷን ስታንቀሳቀስ በተለይ እንደ ኢትዮጵያ አይነት ብዙ ቋንቋ ያለበት ቦታ ላይ የስራ ቋንቋ ያስፈልጋል። ያ የስራ ቋንቋ ደግሞ ኢትዮጵያ ውስጥ አማርኛ አለ አማርኛ አለ ያገለግላል። የአማርኛ አሁን ለምሳሌ አንዳንድ በስነ ቋንቋ የተመራመሩ ሰዎች ምንድን ነው የሚሉት ስለ አማርኛ አማርኛ ከአርባ ከመቶ በላይ በውስጡ ያሉት ቃላት ከኦሮምኛ የተወሰደ ነው ነው የሚሉት። እና ያጠባ ያለው አማርኛ በነገራችን ላይ አሁን ብዙ ትግርኛ ቃላትም አማርኛ ውስጥ ገብተዋል፣ በብዛት በብዛት ገብተዋል። ከግዕዝም የተወረሰ አለ። አስፈላጊ ከሆነ አሁንም ከግዕዝ ለመውሰድ ይቻላል። የአፋን ኦሮሞ ገና ስታንዳርዳይዝድ ወይም ደግሞ ያው እንግዲህ ስታንዳርዳይዝድ የሚሆነው ብዙውን ጊዜ በጽሁፍ ሲዳብር መዋቅሮች ሲጠቀሙበት ነው እና ያን ጊዜ በጣም በኢትዮጵያ በሙሉ ያን ቋንቋ አንዱ ቦታ የሚነገረው ሌላ ቦታ ሊገባው ይችላል። ያ ደረጃ አልደረሰም ገና። ክልሎች ደግሞ ኢቭን ኦፊሻል ቋንቋ የሚባለውን መምረጥ ይችላሉ እኮ ነው የሚለው ህገ መንግስቱ። እንግዲህ የግዕዝ ጉዳይ ተነስቷል እና ለመሆኑ የግዕዝ አመጣጥ እንዴት ነው? ከየት ተነስቶ የት እንደደረሰ ስለ ግዕዝ መናገር ከተፈለገ እርግጥ ሌላ ፕሮግራም መስራት ያስፈልጋል። ግን ዋናው ቁም ነገር ምንድን ነው? ግዕዝ በጣም በጣም ጥንት ነው ሀገር በቀል ነው። ቋንቋውንም ብንወስድ ፊደሉንም ብንወስድ እና ደግሞ የዛ የፊደሉን ጠባይ የመረመርናለን ስንመረምረው፣ ምንድን ነው ፊደሎቹ ሲፈጠሩ መጀመሪያ ከስዕላዊ ፊደል ነው የተጀመረው። በኋላ ነው ይሄ እንግዲህ ሲላቢክ ይሄ ደግሞ ድምፀ ተኮር ፊደል የተፈጠረው እና ይሄ ድምፀ ተኮር ፊደል የተፈጠረበት ደረጃ በደረሰበት ጊዜ ጽሁፎች ብዙ ተጽፈዋል። የተለያዩ ጽሁፎች፣ የሃይማኖት ጽሁፎች፣ የፈላስፋ፣ የሳይንስ የተለያዩ ጽሁፎች የተጻፉበት እጅግ በጣም የዳበረ ሳይንቲፊክ የሆነ ቋንቋ ነው እና ይሄ ቋንቋ ሀገር በቀል ነው። ያንን ምንም መካድ አንችልም። አሁን ህዝቡ አይናገርበትም፣ የህዝብ ቋንቋ አይደለም። ግዕዝ በቤተ ክርስቲያኖች ተወሰነ ነው የቀረው እና ለምን እንደዛ ሆነ ለምን በቤተ ክርስቲያን ብቻ ተወሰነ የምንለው እንግዲህ አንደኛው ያው በተለይ ከ መካከለኛው ዘመን ከሚባለው የሚዲቫል ፔሪየድ ከሚባለው ጊዜ ጀምሮ አማርኛ መነሳቱ አማርኛ የመንግስት ቋንቋ መሆኑ ከዛ በኋላ ደግሞ እያደረ በተለይ ይሄ ዘመናዊ ሞደርን ፔሪየድ የምንለው ዘመናዊ ጊዜ የምንለው ከአጼ ቴዎድሮስ ጀምሮ አማርኛ ቋንቋው ብቻ ሳይሆን በጽሁፉ ግዕዙን የግዕዙን ፊደል ወስዶ እየዳበረ መምጣቱ የስቴቱ ቋንቋ መሆኑ እና እርግጥ እስከ ደርግ ጊዜ ድረስ ደግሞ ያሉት ነገስታት አንድ ቋንቋ በፖሊሲ ደረጃ ስለሚያስፋፉ ያ ግዕዝ እየደከመ መጣና በኋላ ያው በቤተ ክርስቲያን ሊወሰን ቻለ። አሁን ያለው ሁኔታ ደግሞ ምንድን ነው? ኢትዮጵያ ውስጥ እንዳየነው ግዕዝን እንደገና እየተንሰራራ ነው ያለው። ዩኒቨርሲቲ ውስጥ እንደገና መሰጠት ጀምሯል። ወጣት ተማሪዎች ግዕዝን እንደገና መማር ይፈልጋሉ። ምክንያቱም ግዕዝ ብዙ ጥንታዊ የኢትዮጵያን ታሪክ ያቀፈ ስለሆነ እሱን መማር ይፈልጋሉ እና ያለው እንቅስቃሴ ምንድን ነው ግዕዝን እንደገና ለማንሰራራት ነው። እና በእኔ ግምት ምንድን ነው ቀስ በቀስ ግዕዝም እንደገና ተመልሶ በሰው ፍቃድ፣ በህዝቡ ፍቃድ ወደ ህዝብ መነጋገሪያ ቋንቋ ይመለሳል ብዬ እገምታለሁ። አሁን ትምህርት ቤት እየተማሩ ነው። ዩኒቨርሲቲዎች አሉበታል። በጣም ፍላጎት አለ። ግዕዝ መቀለ ዩኒቨርሲቲ እናስተምራለን። አዲስ አበባ ዩኒቨርሲቲ ይማሩታል። እነዚህ የተለያዩ መንፈሳዊ ኮሌጆች ያስተምሩታል። ባህር ዳር ያስተምሩታል። ትልቅ እንቅስቃሴ አለ ግዕዝን እንደገና እንዲንሰራራ ለማድረግ እና አይ ቲንክ የሁላችንም ችግር መፍትሄው እዛ ላይ ሊሆን ይችላል። ምክንያቱም ግዕዝ የጎሳ ቋንቋ አይደለም። ግዕዝ ጎሳ የለውም እና እንደኔ ግምት ምንድን ነው፣ የተለያዩ ብሄረሰቦች ተሰብስበው የፈጠሩት ነው። በእኔ ጥናት አት ሊስት እና ያም ራሱ አሁን ይሄ አማርኛ ከሱ ጋር ተሳስሮ መውጣቱ በደረጃ በደረጃ ማለፉ ያ ለሁላችንም እንዲ ሊጠቅም ይችላል። ሌላው ደግሞ ምንድን ነው፣ አንድ ጽሑፍ በምንጠቀምበት ጊዜ ያስተሳስረናል። እንግዲህ የድሮው ችግር ምንድን ነው፣ በአማርኛ የተጻፈ ነገር ለአማርኛ ለማይችሉ ተማሪዎች ሲሰጥ እነዛ ተማሪዎች ጥቅም አያገኙም ማለት ነው። እና ያ እርግጥ ችግር ነበረ፣ ምንም ጥያቄ የለውም። እና ያ ችግርን በአሁኑ ጊዜ እንደዛ አሳ አይነት አሰራር ኢትዮጵያ ውስጥ የለም። እና ያ ነው እንግዲህ የድሮ ችግር የነበረው። እሺ እንግዲህ ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም እድሉ ስለተሰጠኝ እዚህ በጣም አመሰግናለሁ። አድማጮች አሁን ከመጨረሻዊ የምሽቱ ቅንብር ላይ ደርሰናል። ሳምንታዊው ቅንብር ጤና አዘጋጅና አቅራቢ ሰለሞን አባተ። በወዲያኛው ቅዳሜ ጥቅምት 29 2008 ዓ ም የዓለም የአእምሮ ጤና ቀን ሆኖ ውሏል። ከዕለቱ ጋር ተያይዞ ባለፈው የጤና ዝግጅት አጠር ያለ ዘገባ ይዤለው ቀርቤ ነበር። ኢትዮጵያ ውስጥ እየተከናወኑ ያሉ ስራዎችን እንዲነግሩኝ የኢትዮጵያ የአእምሮ ጤና ሁኔታ ምን እንደሚመስል እንዲያጫውቱኝ ወደ ዶክተር መስፍን አርአያ ደውዬ ነበር። በቅድሚያ ዶክተር መስፍን አርአያን የምታውቁ አስታውሷቸው፣ የማታውቋቸውም ካላችሁ እነሆ ተዋወቁ። እኔ በአሁኑ ሰዓት ያለሁት የጤና ሳይንስ ኮሌጅ ውስጥ ጥቁር አንበሳ ነው ያለሁት። በዲፓርትመንቱ ውስጥ በማስተማር እና በማከም ላይ ይገኛለሁ። ከአሁን ቀደም የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅን እመራ ነበር፣ ስድስት ዓመት የሚሆን አሁን ደግሞ እስቲ ወደ ቀድሞ ስራዬ ልመለስ ብዬ እዛ ላይ ነው ያለሁት። ቀደም ሲል ደግሞ በተለምዶ አማኑኤል እየተባለ በሚጠራው የአእምሮ ጤና ሕክምና ተቋም ውስጥ እንደዚሁ በኃላፊነትም በሐኪምነት ይሰሩ እንደነበረ አስታውሳለሁኝ። ሰርቻለሁ። ዶክተር መስፍን እስቲ ወደ ጥያቄ ልመለስና ለመሆኑ የኢትዮጵያ የአእምሮ ጤና ሁኔታ ምንድን ነው የሚመስለው? እንግዲህ በኢትዮጵያ ውስጥ የአእምሮ ጤና መቼም ከጊዜ ወደ ጊዜ መሻሻሎችን እያሳየ ነው። እኔ በዚህ ሕክምና ዙሪያ ከሀያ አምስት አመት ስድስት ሰባት አመት አካባቢ ያለው ቀደም ብለህ እንደጠቀስከውም ከአማኔል ሆስፒታል ጀምሮ ነው ያለሁት እና በየጊዜው በማሰልጠን እና አገልግሎቱን ያልተማከለ በማድረግ ይህ ምን ማለት ነው? በየክልሎቹ የራሳቸው የአእምሮ ጤና ባለሙያ እንዲኖራቸው በማድረግ ባለፉት ሀያ እና ከዛ አመታት በፊት በጥቂት የአእምሮ ሐኪሞች ብቻ ተወስኖ የነበረውን ህክምና በተለያየ ሙያ ያሉትን እንዲያገዙት እየተደረገ መሆኑ በተለይም ደግሞ አገልግሎቱ በአማኑኤል ሆስፒታል መወሰን ብቻ ሳይሆን በአዲስ አበባ ውስጥ እንኳን በቅዱስ ጳውሎስ፣ በጥቁር አንበሳ፣ በየካቲት በዘውዲቱ በአለርት ሆስፒታል፣ በቅዱስ ጴጥሮስ ሆስፒታል፣ በፖሊስ በመከላከያ ሆስፒታል በመሳሰሉት የአእምሮ ጤና አገልግሎቱ መሰጠቱ እና በክፍለ ሀገርም እንደዚሁ በጅማ፣ በመቀሌ፣ በሐረር፣ በአዳማ፣ በሐዋሳ በተለያዩ የክልል ሆስፒታሎች የአእምሮ ሕክምና መሰጠቱ እንግዲህ በፊት ከነበረው ያልተማከለ አገልግሎት በመስፋፋቱና በየአካባቢው መድረሱ በፊት ከነበረው በጣም የተሻለ አገልግሎት መሰጠት ጀምሯል ብዬ አስባለሁ። ስለ ምርምሮችም ነግረውኛል ዶክተር መስፍን። ከስልጠናውና ከህክምናው ጎን በቡታጅራና በሌሎችም የክልል ከተሞች የሚሰሩ የአእምሮ ጤና ባለሙያዎች ከአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ትምህርት ክፍል ጋር በመተባበር የተለያዩ ፕሮጀክቶችን በጋራ በመስራት ላይ መሆናቸውን አጫውተውኛል። በሌላ በኩል ደግሞ ጤና ጥበቃ ሚኒስቴር የአእምሮ ጤናን በተመለከተ ስትራቴጂክ ፕላኑን ቀይሷል። ወደፊት ደግሞ በአእምሮ ጤና ችግር ኖሯቸው ከህግ ጋር በተያያዘ ጉዳይ ያላቸው ሰዎች ከዩኒቨርሲቲ ኦፍ ቶሮንቶ ጋር በመሆን የአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ትምህርት ክፍል አዳዲስ ፕሮግራሞችን እየጀመረ ነው። በዚህ ላይም ስፔሻሊስቶች ወይም ደግሞ በዚህ የሰለጠኑ ባለሙያዎችንም በማሰልጠን ዝግጅት ላይ ብቻ ሳይሆን ከፍትህ ሚኒስቴር ጋር በመተባበር የአእምሮ ጤና ችግር ያለባቸው ሰዎችና ህጉ በሚል በተለይ መብታቸው በትክክል እንዲጠበቅ እነሱም ከህብረተሰቡ፣ ህብረተሰቡም ከነሱ የሚያስፈልገውን ድጋፍና እንክብካቤ እንዲደረግ በሚል አንዳንድ አበረታች የሆኑ ፕሮግራሞች ተጀምረዋል። ከዚህ በተጨማሪ ቀደም ሲል በጠቅላላ የአእምሮ ሐኪሞች ብቻ የሚሰጡት ፕሮግራሞች አሁን ለምሳሌ በህጻናት እና የወጣቶች የአእምሮ ጤና ዙሪያ ቻይልድ እና ዶሎሰን ሳይካትሪስቶች የምንላቸው ነው እየሰለጠኑ ነው። እና በተጨማሪም ከአረጋዊነት ጋር በተያያዘ የአእምሮ ጤና በዛም ላይ አንዳንድ እርምጃዎች አሉ። እንግዲህ ከዚህ በተጨማሪ በተለይ አደገኛ እጾች እና መድኃኒቶች ሱስ ዙሪያም በተመለከተ እንግዲህ ባለሙያዎችን ለማሰልጠን እስካሁንም አንድ ሁለት ባለሙያዎች ይገኛሉ። ይህን ቁጥር እንግዲህ ቀስ በቀስ በሀገራችን ውስጥ ስልጠናውን በመጀመር ለመጨመር የትምህርት ተቋማቱ እየታቀደ ነው ያለው። ዶክተር መስፍን፣ የዓለም የጤና ድርጅት የአእምሮ ጤና ቀን አስቦ የዋለው ከሰብአዊ መብቶች ጋር አያይዞ ነው። በዩናይትድ ስቴትስ በእንግሊዝና ኢትዮጵያ ውስጥ ተከታታይ ጥናቶች መካሄዳቸውን ላለፉት አመታት የደብሊዩ ኤችኦ መግለጫ ይናገራል። እና የደብሊዩ ኤችኦ የአእምሮ ጤና ጉዳይ አስተባባሪ ሚሸ ሚሼል ፋንክ በሰጡት መግለጫ እያየን ያለነው ይልቅ በሁሉም ሀገሮች ውስጥ በየህክምና ተቋማቱ ያሉ የአይምሮ ህሙማን የሁከትና የአመፃ አድራጎቶች ሲፈጽምባቸው ለወሲባዊ ጥቃት ሲጋለጡ ነው። ተዘግቶባቸው ወይም እንቅስቃሴዎቻቸው ተገድበው ነው የሚኖሩት። እጅና እግሮቻቸው ራሳቸውም ታስረው ነው የሚያዙት። ያለ ምግብና ያለ ውሃ በቆሻሻና ጽዳት በጎደለ ሁኔታ ንጽህናቸው ተጓድሎ ይኖራሉ። ለብዙ አመታት ካለበለዚያም ለቀሪ የህይወት ዘመናቸው ሁሉ እንዲሁ ተረስተው ይዘልቃሉ። በዚህ ህመም ምክንያት የተንገላቱ እየተሰቃዩ ያሉ ሰዎች ወይም የተጋለጡ ሰዎች ቢያንስ ቢያንስ ከአስር እስከ ሀያ አመት ቀድመው ይሞታሉ ከአጠቃላዩ ህዝብ የመደበኛ የዕድሜ ጣሪያ ከአስር እስከ ሀያ ዓመት ያጠረ ነው የእነሱ እድሜ። ስፋት ያለውን የሰብአዊ መብቶች አያያዝ እና የደህንነት አያያዝ ሁኔታ ነው ያወጣው። ይሄ ምን ያህል ነው በኢትዮጵያ ያለው? እንግዲህ የተባለው ነገር ኢትዮጵያን የተለየች አያደርጋትም። ምናልባት ኢትዮጵያን የተለየች የሚያደርጋት ባህሏና ህብረተሰቡ እንደው ለደከመ፣ ለተጎዳ ያለው አመለካከት የሃይማኖት ተቋሟቿ የሚሰጡት ርራ የተሞላው ድጋፍ መሆኑን በአንድ በኩል እናይና በሌላ በኩል ግን በተለይ ከአካል ተጎጆች ይልቅ በተለያዩ ምክንያቶች የአእምሮ ጤና ችግር ተጎጆዎች የበለጠ ለብዙ ነገር ተጋላጮችና ተጎጂዎች ናቸው። ይሄ ትክክልም ጥናቱም ብቻ ሳይሆን እኛም በየዕለቱ ስራ የምናየው ነው። እና የዓለም ጤና ድርጅት አቶ ሰለሞን ቀደም እንዳልከው እና የዓለም ጤና አጠባበቅ ፌዴሬሽን ባለፉት ሀያ ሶስት ዓመታት የዓለምን ጤና ቀን ማክበር ጀምረዋል። ኦክቶበር አስርን የዓለም የአእምሮ ጤና ቀን ታስቦ በዋለበት እለትና በተከተሉትም ቀናት በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ስር የሚገኙ የጤና ባለሙያዎችና ተማሪዎች፣ የአእምሮ ጤና ችግር ያለባቸው ሰዎች ቤተሰቦችና ወዳጆች ማህበር፣ እንዲሁም በአእምሮ ጤና ላይ የተዘጋጀ ፊልም ተዋንያንም ተሰብስበው መወያየታቸውን እና በሌሎችም ክንዋኔዎች ላይ ተሰማርተው መቆየታቸውን ዶክተር መስፍን አስረድተዋል። የዘንድሮው የአእምሮ ጤና ቀን መሪ ቃል ሰብአዊ ክብር ለአእምሮ ህሙማን የሚል ነው። በአጠቃላይ ግን አሉ ዶክተር መስፍን በየአመቱ የተለያዩ ሞቶዎች አሉ። ለምሳሌ በአንድ ወቅት ያለ አእምሮ ጤና ጤና የለም የሚል ነበር። ትክክል ነው። ይሄ የአንድ አመት ሞቶ ብቻ ሳይሆን የሁል ጊዜም ነው። ምክንያቱም ብዙ አካል ጎድሎ አእምሮ ጤና ካልተሟላ ሊፈራርስ ይችላል። ብዙ አካልም የተሟላ ሆኖም የአእምሮ ጤና ወሳኝ ነው እና የአእምሮ ጤና ሁሉንም ገዢ ነው ብለን እናምናለን። ደግሞ ትክክልም ነን ብለን እናምናለን። ዶክተር መስፍንን ለዛሬ ላመስግንና በዚሁ እንሰነባበት። በሌላ ዝግጅት ከቀሪ ቁም ነገሮች ጋር ይዣቸው መለሳለሁ። ጤና ይስጥልኝ አድማጮች ፕሮግራማችንን ከማገባት ዳልፈን እንጠቃለን። ነው አለ ልክ ነው። አዲሱ ወደ ስንብቱ ነው የምንሄደው። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ በየቀኑ ከምሽቱ ሶስት እስካሁን አራት ሰዓት ያዘጋጀውን ፕሮግራም እዚህ ላይ ያበቃ ያስተናገድ ናችሁን የአዲሱ አበበና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከተኪ ስርጭት መሐንዲስ አልሳንቶስ እና እንዲሁም ከዋና አዘጋጃዋ ትዝታ በላቸው ከተቀሩ ባልደረቦቻችን ጭምር በመሆን በዚሁ እንሰናበታለን። ነገ ማክሰኞም እንገናኛለን። መጀመሪያ ከምሽቱ አንድ ሰዓት ከዛ ደግሞ እንዲህ እንዳሁኑ በሶስት ሰዓት ልክ ነው። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ታዲያ ሰላም ደህና ደሩ